ጋቢና ቪኦኤ ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ፣ ዛሬ በሳምንት ውስጥ ከተሰራጩ መሰናዶዎች መካከል የተወሰኑትን በድጋሚ እናስደምጣለን። በየጣልቃው የተመረጡ ሙዚቃዎችንም እንጋብዛችኋለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። ከተመሰረተ አስራ ስድስት ዓመታትን ያስቆጠረው ፍካት ሰርከስ የማህበረሰብ ሰርከስ በልዩ የሰርከስ ስልጠና መርሃ ግብር የሚሳተፍ ሲሆን የቡድንም በአፍሪካ የመጀመሪያውን የሰርከስ ፌስቲቫልም አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል በሳምንት ስድስት ቀናት ህፃናትን በማዝናናት ያስተምራል። የደንገረመው ከቡድኑ መስራቾች አንድ የሆነውን የፈጠራ ዳይሬክተር ደረጀ ዳኝ አነጋግራ ተከታዩን አዘጋጅታለች። ከዓመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት ወዳጅ የሚያፈሩበት እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል። የተለያዩ ፕሮግራሞች አሉ ለወጣቶች። በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራው። ሰርከሱ ልክ ፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ አለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ አለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰለጡ ነው የነበሩት ወጣቶች ለሚቀጥለው እስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበረ የተጀመረው። ስለዚህ ስንጀምር ከ ማህበረሰብ ነበር የጀመር ነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት የግል ትምህርት ቤቶች እንደ ትምህርት አለን። እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጠው የሚሰለጠምበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይ መሄጃ አጣ እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው። ፍካት ሰርከስ ባለፉት አስራ ስድስት ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከሀምሳ በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጃ ይገልጻል። ከእነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህጻናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህጻናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው። የእኛ በጣም ደስ የሚለና ምን ከወራበት ፕሮጀክታችን ደግሞ ላለፉት አስራ ሁለት አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት ስድስት ቀን ነው የምንሄደው፣ ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ፣ እዛ ረጅም ጊዜ ይቆያሉ። አመት ሁለት አመት የሚቆዩበት ሁኔታ አለ እና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ በኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ፣ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት ዶክተሮች። የታመመ ፓርቲ ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ተለር አለው ልብሳችን የተለያየ ቀለም ስለሆነ ይስባቸዋል እያጫወትን ምናምን ነው እንትን የምንለው ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው ይህንን ስራ ስነ ልቦናቸው ላይ ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ ረጅም ሰዓት ቁጭ ብለው ነው የሚያሳልፉት፣ እዛ ያው የልጆቻቸውን ህመሚያ ያሉ ስለዚህ አእምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦችን ሁኔታ ስላየን፣ አንዳንዴ ምን ይሆናል መሰለች ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም ረፍት የሚያገኙበት ሰዓት ይሆናል። የዛን ሰዓት ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ ሁለት ሺ አስራ አምስት ና እንዲሁም ሁለት ሺ አስራ ስምንት ዓመተ ምህረት የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጃ ይገልጻል። ከዚህ በተጨማሪ ያው ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ፣ አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆነው የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀን ሁለት ሺ አስራ አምስት ላይ እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በሁለት ሺ አስራ ስምንት ነበረ የተካሄደው እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት፣ ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ አስራ ሁለት ሺህ ሰው አካባቢ ነው። እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ። አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች እራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ። ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ። ኮቪድ አስራ ዘጠኝ በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ke ki Celebrate. የሶስተኛ መረጃ ውስጥ ስርጭት ከቀን ቀን እየተባባሰ በርካታ ኢትዮጵያውያንን እውነታን ከሐሰት ለመለየት አደጋች እንዲሆንባቸው እያደረገ ይገኛል። ይህን ችግር ለመግታት በራስ ተነሳሽነት ከተቋቋሙት አገልግሎቶች አንዱ ሀቅ ቼክ የተሰኘው ነው። አዲስ ዘይቤ በተሰኘው የበይነ መረብ ላይ የዜናና መረጃ አውታር ስር በሚንቀሳቀሰው ሀቅ ቼክ ውስጥ በሀቅ መርማሪ ጋዜጠኝነት የሚሰሩ ሁለት ጋዜጠኞችን በተያያዥ ጉዳዮች ላይ ሀሳባቸውን ያቀብሉን ዘንድ ደውዬላቸዋለሁ። ረህቦት አያሌውና ብሩክ ነጋሽ ከአዲስ ዘይቤ ሀቅ ቼክ አምድ አስቀድሜ በእጅጉ አመሰግናለሁ። ሀቅ ቼክ ሀሰተኛ መረጃዎችን ከእውነታ እያጣራ የሚያቀርብ አውታር መሆኑን ሰምተናል። ሀቅ ቼክን መመስረት ያስፈለገበት ምክንያት ምንድን ነው? ረህቦት፣ የአንችን ሀሳብ ሰምተን ወደ ብሩክ መምጣት እንችላለን። አመሰግናለሁ። ሀቅ ቼክን መመስረት ያስፈለገበት ምክንያት ያው አሁን በተለይ ደግሞ ከኮሮና ኮቪድ 19 ከመጣ በኋላ ኢንፎደሚክ ወይም ደግሞ ይሄ ሚስኢንፎርሜሽን እና ዲስኢንፎርሜሽን በጣም ተስፋፍቷልና በዛ ምክንያት ብዙ ነገሮች ይበላሻሉና እሱን ከመቀነስ አንጻር በተለያዩ ሶሻል ሚዲያዎች የሚወጡትን ዜናዎች ፋክት ቼክ አድርገን ለህዝቡ እናቀርባለን። ማ ለዚህ ነው ያስፈለገ። ብሩክ፣ ሀሰተኛ መረጃዎችን ከእውነተኞቹ ለማጣራት ቀላል የማይባል ስራ የሚጠይቅ ይመስለኛል። እስቲ የምታልፏቸውን ደረጃዎች እንቃኝ። በሚዲያ ስራ ውስጥ ፋክት ቼኪንግ የሚባለው ስራ የራሱ የሆነ አሰራር እና የራሱ የሆነ የምትጠቀማቸው የተለያዩ አይነት ቱሎች አሉ እና መጀመሪያ የሚሆነው ያንን ኢንፎርሜሽን ማግኘት ነው። ከተለያዩ ሶሻል ሚዲያዎች ላይ ከሚንሸራሸር ኢንፎርሜሽን፣ በጣም ብዙ ከሆነ ኢንፎርሜሽን ከብዙ ነገር ውስጥ አንድን ትንሽ ክሌም ለይቶ ማውጣት በጣም ከባድ ነው እና ኒድል ኢን ሄይስታክ እንደሚባለው በቀን ውስጥ ከሚሰራጭ የተለያየ የሶሻል ሚዲያ ኢንፎርሜሽን ወይም ደግሞ ሜይንስትሪም ላይ ያለ ኢንፎርሜሽን ይሄ ፋክቼክ መደረግ አለበት፣ ይሄ ሀርም ኮዝ ያደርጋል የሚለውን ለይቶ ሰራጨው መረጃ በምን አይነት መልኩ ነው ማህበረሰቡን ሊጎዳ የሚችለው፣ ይሄ ሰው ይህንን ኢንፎርሜሽን በሚያሰራጭበት ወቅት ምን አይነት ኢንቴንሽን ነበረ ወይም ምን አስቦ ነው መረጃ ያሰራጨው የሚለውን በመመርመር፣ ከዛ ደግሞ የተለያዩ ለምሳሌ ፎቶ በሚሆንበት ወቅት ይህንን ስቴፕ ከጨረስን በኋላ ፎቶ በሚሆንበት ወቅት ሪቨርስ ኢሜጅ የሚባል ቴክኖሎጂ አለ። የተለያዩ ቱሎች አሉ። እነሱን በመጠቀም ያ ፎቶ እውነትም ያንን ኢንፎርሜሽን የተጠቀሰውን ኢንፎርሜሽን የሚደግፍ ነው ወይ የሚለውን ማየት ይቻላል። እንዲሁም ደግሞ የተለያዩ ወይም አካላት ደግሞ የተለያዩ ቁጥሮችን ወይ ደግሞ መረጃዎችን በሚያሰራጩበት ወቅት ተአማኒነት ካላቸው ምንጮች፣ ስራቸውን በአግባቡ ከሚሰሩ ከምንላቸው ምንጮች ሳይንሳዊ በሆነ መልክ መርጠን ወይ ቬሪፋይ እናደርጋለን ወይ ደግሞ ሐሰት ነው እንላለን ማለት ነው። ይህን ስራ የጀመራችሁበት ጊዜ በርካታ ሐሰተኛ መረጃዎችና ዜናዎች የሚሰራጩበት ነው። ከብዙ ነገር አንጻር ቀደም ባለው ጊዜ የኮሮና ስርጭት ነበረ፣ አሁን ደግሞ ኢትዮጵያ በሰሜን በኩል ጦርነት ውስጥ ናትና ሐሰተኛ መረጃዎችን በማጣራት ሂደት የፈጠሩት ተግዳሮት ምንድን ነው? በጣም ብዙ መረጃዎች ይወጣሉና ከሚባለው በላይ ማለውና ጦርነቱን ተከስቶ የሚወጡትን መረጃዎች ለማጣራት ደግሞ ከአንድ ወገን ብቻ ኢንፎርሜሽንን እያገኘን ያለን ነው እና ኢንፎርሜሽን ጋፕ በመኖሩ የተነሳ ስራውን በጣም አክብዶታል። ብዙ ጊዜ አንድን ነገር ቼክ ለማድረግ ከተለያዩ ወገኖች ነው ቼክ ማድረግ ያለብን። በአንድ ሳይድ ወይም በመንግስት ሳይድ ያለውን ነገር ሰምተን ወይም ፕሩፍ አድርገን ደግሞ በዛኛው ሳይድ ያለውን ነገር ለማጣራት ወይም በዛኛው ሳይድ ያለውን ስቶሪ ለማወቅ በጣም ኔትወርክ አለመኖሩ ኢንፎርሜሽን ጋፍ መኖሩ በጣም አክብዶት ነበር። ግን ዊትራይድ አወር ቤስ አሪፍ ነገር ለመስራት እና በተቻለን አቅም አንዳንድ ክሌሞችን ወይም አንዳንድ ፎልስ ኢንፎርሜሽኖችን ዲባንክ ለማድረግ ችለናል። ብሩክ የምትጨምረው አለ በዚህኛው ሀሳብ ላይ? ፋክት ቼኪንግ በባህሪው አንድን ኢንፎርሜሽን ልክ አይደለም ወይም ልክ ነው የምትለው የተሻለ ምንጭ በማምጣት ነው ወይ የተሻለ ዌይት ያለው ወይም ደግሞ የበለጠ ተቀባይነት ያለውን አካል በማናገር ወይ ደግሞ የአካል ያወጣውን ኢንፎርሜሽን ፐብሊክሊ ያወጣውን ኢንፎርሜሽን በማየት ነው። እና ብዙ ጊዜ ስፔሲፊክሊ በዚህ በትግራይ ክልል በተከሰተው ኮንፍሊክት ኮንቴክስት ደግሞ እንደምታውቀው አንተ ኢንፎርሜሽን ፍሎ እስካሁኑ ሰዓት ድረስ በብዙ ያለው ከመንግስት ወይም ደግሞ ከፌዴራሉ አካል ነው እና እሱ በጣም ስራችንን አክብዶታል። ነገር ግን ደግሞ በተቻለ መጠን ሮቦት እንዳለችው የምንችለውን ያህል ፕሮፌሽናል በሆነ መንገድ እስከሆነ ድረስ ስቶሪዎችን ፋክት ቼክ ለማድረግ ሞክረናል። እንግዲህ የእናንተን ተቋም ጨምሮ በሀቅ ማጣራት ስራ ላይ እየተሰማሩ ጥቂት አውታሮች በራስ ተነሳሽነት በውስን ግብአቶች ነው በመንቀሳቀስ ላይ የሚገኙት። ከችግሩ ስፋት አንጻር የእናንተ ብቻ እንቅስቃሴ ኢትዮጵያ ውስጥና ኢትዮጵያንን የሚመለከቱ የሐሰተኛ ዜናዎችን ስርጭት ይቆጣጠራል፣ ይገታል ተብሎ አይጠበቅም። እናንተን የመሰሉ ሰዎች እንዲበዙ የእናንተን የመሰሉ ስራ እንዲስፋፋ ምን መደረግ አለበት ትላላችሁ? ይሄንን ስራ በምንሰራበት ወቅት በጣም ከባድ ነው ካለው ሪሶርስ አንጻር ኢቨን በዚህ ስራ ላይ የሰለጠነ በዚህ ስራ ላይ ጥሩ ስራ መስራት የሚችል ሰው ለማግኘት ራሱ ተቸግረን ነበር እና ብዙ ጊዜ እውነትን ቬሪፋይ ለማድረግ እና ለማድረግ በውጭ አውትሌቶች ላይ ነበር የምንደገፈው እና ይህንን ስራ በአግባቡ መስራት እንደሚችለን እንድንቀጥል በመጀመሪያ የሚዲያ ስፔሱን ፍሪ ማድረግ እኛም ስራችንን ፕሮፌሽናል በሆነ እና ከማንም ተጽዕኖዎች ለመስራት እንዲያስችለን ከመንግስት አካላት ያው ፍሪደም ጋራንቲ መሆን አለበት ለየትኛውም የሚዲያ ተቋም ስራ ስኬታማነት። እና ከዚህ በተጨማሪ ግን በማህበራዊ ሚዲያ ላይ ሌሎች ያደጉ የፋክት ቼኪንግ ድርጅቶች ከማህበራዊ ሚዲያ ድርጅቶች ጋር ተሳስረው ስለሚሰሩ ክሌሞችን በቀላሉ አክሰስ ማድረግ ይችላሉ፣ በቴክኖሎጂ ተደግፈው። እኛ ግን ክሌሞችን የምንፈልገው በእዛ ደረጃ ላይ እስክንደርስ ኢኒሽቲቫችን ሲያድግ ድረስ ክሌሞችን የምንፈልገው በራሳችን ነው፣ በራሳችን በተለያዩ ቱሎችን በመጠቀም ነው የምንፈልገው እና እስከዛ ድረስ ያው ከተከታዮቻችን እና ስራችንን ከሚያዩ የተለያዩ ግለሰቦች ክሌሞችን ፎርዋርድ ማድረግ ይሄ ነገር እንዴት ነው የሚለውን ቢደግፉን ሞር አግሬሲቭሊ እነዚህን ስራዎች ለመስራት ዝግጁ ነን። ሮቦት በዚህ ጥያቄ ላይ የአንቺን ሀሳብ ደግሞ ልስማ። ያው ብሩክ እንደተናገረው ነው ከሌላው ሰው የሚመጣ ፊድባክ በጣም እንደሚያግዘን ተስፋ አደርጋለሁ እና እኛ ራሳችን እያንዳንዱን ነገር ፌክ ነው አይደለም የሚለውን ገና ፈልገን ከዛን ደግሞ እሱን ደግሞ አጣርተን ነው የምንሰራው እና ከሌሎች ምንጮች ፌክ ኒውሶችን ወይም ይህንን ብታጣሩልን የሚል ፊድባክ ጥያቄዎች ቢኖሩ ኤኒታይም ለመቀበል ዝግጁ ነን እና ብዙ ሰው ሰጀስት ቢያደረገን እንዲጣራ የሚፈልጉትን ነገር ቢነግሩን ቢጠቁሙን ደስ ይለናል፣ ስራችንን ያቀልልናል። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ይህን ስራ መስራት ከጀመራችሁ ወዲህ በማህበራዊ ሚዲያው ላይ ሲዘዋወሩ ከነበሩ እንደ እውነት ተይዘው የነበሩ የኋላ የኋላ ግን ሐሰተኛ መሆናቸውን ከደረሳችሁባቸው ጉዳዮች መካከል ለማሳያነት አንድ ሁለቱን ልትጠቅሱልን ትችላላችሁ? ኢዩ በተመለከተ አንደኛው ፎልስ ኢንፎርሜሽን አንደኛው ደግሞ ሚስሊዲንግ የሆነ ክሌሞችን አግኝተን ነበረ። የመጀመሪያው ኢትዮጵያዊ ዜግነት ያላቸውን ባለስልጣናት ወደ አውሮፓ ሀገራት እንዳይሄዱ አግዷል የሚል ዜና ወጥቶ በሶሻል ሚዲያ ላይ ሲሰራጭ አግኝተን ነበር እና ኢውሮፒያን ዩኒየንን አናግረን ሀሰት እንደሆነ እና እንዳላገደ አረጋግጠናል። በዚህ ምክንያት በሰው ዘንድ ታስቦ የነበረው ኢሮፒያን ዩኒየን ያገደው የኢትዮጵያ መንግስት ፌዴራል መንግስቱ ኔጎሲሽንን እንቢ በማለቱ ነው የሚል አስተሳሰብ በህዝቡ መሀል ተሰራጭቶ ነበር እና ያንን ደግሞ ሀሰት እንደሆነና እንዳልታገዱ ፕሩፍ ለማድረግ ችለናል እና ፎልስ ኢንፎርሜሽን መሆኑን ለሌሎቹ ለማጋራት ችለናል። አንድ ይሄ ነው። ብሩኬ ብራ ሌላ ያው አንተ ቅድም ለመጥቀስ እንደሞከርከው ከሆነ ጊዜ በተለይ ከኖቨምበር አራት በኋላ ግጭቱ ከተነሳ በኋላ ብዙዎቹ ኢንፎርሜሽኖች ሪሌትድ የሆኑት ከዛ ጋር ነበረ እና የተለያዩ አይነት ኢንፎርሜሽኖችን ቼክ አድርገናል። በአንድ ስቶሪ ላይ ለምሳሌ አንድ ከዚህ በፊት ከአንድ አመት በፊት ወይ ከሁለት አመት በፊት የተነሳ ፎቶ ይመስለኛል ዳይሬክት ላይ አላስታውሰውም፣ ግን አንድ ሶልጀር ያው ትግራይ ገብቶ በሕግ ማስከበር ስርዓቱ ላይ ተሰማራ ነው እዚህ ባሩስ ገብቶ እያደረገ ነው ይሄ ይመስላል የሚል አንድ ስቶሪ ነበር። ነገር ግን በማጣራት በሰራንበት ወቅት ያ ፎቶ በዩጋንዳ የተነሳ እንደነበረ ማግኘት ችለናል። ከኢትዮጵያ ሬፊጂዎች ጋር በተያያዘ ቁጥራቸው ሀምሳ ሺህ ነው አይደለም የሚለውንም በወቅቱ ባልሆነበት ወቅት ለመስራት ችለናል። ከትግራይ ፕሮቴስቶች ጋር በተያያዘ ፌዴራል ፖሊስ ሄሊኮፕተሮችን በመጠቀም የህወሀት አካላትን እያደነ ነው የሚል አንድም ስቶሪ ነበረ። ያው እነዚህ ናቸው ትዝ የሚሉ ብዙ ናቸው ግን እነዚህ ናቸው ትዝ የሚሉ። እጅግ በጣም አመሰግናለሁ። ርኸቦ ታያሌውና ብሩክ ነጋሽ፣ ሀቅ ቼክ በተሰኘው የእውነት አጣሪ አውታር ውስጥ የምትሰሩ ወጣት ጋዜጠኞች ናችሁ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እንግዲህ ይሄ የጀመራችሁት ነገር ተስፋፍቶ ብዙሀንን የሚጠቅም እንዲሆን እመኝላችኋለሁ። መልካም ምሽት ይሁንላችሁ። በጣም እናመሰግናለን። በዓለም ዙሪያ ያሉ በአስራዎቹ ዕድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክስሩ ጁኒየር ቻሌንጅ የተሰኘ የጥሎ ማለፍ ውድድር የዘንድሮ ዓመት አሸናፊ በካናዳ አገር ተወልዳ ያደገችው ማርያም ሞገስ ጸገይ ስትሆን በአጠቃላይ የ400 ሺህ ዶላር ሽልማት አግኝታለች። ስመኝሽ ሸቆየ በዓለም ላይ ከተወዳደሩ 5600 ተማሪዎች መካከል አንደኛ ወጥታ ይህን ስኬት ያገኘችው ማርያምንና ወላጅ እናቷን መርሃዊት ኢዮብን አነጋግራለች። እንደሚከተለው ታሰማናለች። ካናዳ ውስጥ ተወልዳ ያደገችው የ17 ዓመቷ ማርያም ሞገዝ ጸጋዬ ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል። በጣም ደንቅጬ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ይፈጀኝ እያሰብኩት በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም። በዓለም ዙሪያ የሚገኙ ከአስራ ሶስት እስከ አስራ ስምንት ዓመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሀሳቦችን የሚያስረዳ የሶስት ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሀሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው። ይህ ስለ ፊዚክስ እና ስለ ኳንቱም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮች ምናምን አያለው፣ መጽሐፍ አርቲክሎች ምናምን አነባለው እና በሱ በሱ ነው የተማርኩት። ይሄ የሀይ ስኩል ድምስት አይደለም፣ ይ ኳንቱም ተነሊን እና ኳንቱም ፊዚክስ። ስለዚህ በራሴ እየፈለግኩኝ እያነበኩኝ ነው የተማርኩት። ከዛ በዚህ ለቪዲዮ ውድድር መምረጥ ሲኖርብኝ ኳንተም ተነሊንግ መረጥኩኝ። በመቶ ሀያ አራት ሀገራት የሚገኙ አምስት ሺ ስድስት መቶ ተማሪዎች በተሳተፉበት የዘንድሮ ዓመት ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ አራት መቶ ሺህ ዶላር የተሸለመች ሲሆን ሁለት መቶ ሀምሳ ሺህ ዶላሩ የእሷን ትምህርት ወጪ መሸፈኛ፣ አንድ መቶ ሺህ ዶላሩ ለምትማርበት ትምህርት ቤት፣ ሀምሳ ሺህ ዶላሩ ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች። በጣም ደንግጠው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ ለመድረቅ እንዲደርሳቸው፣ አዲስ ሳይንስ ላብ ይከፍታሉ። ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞከሩ ና ኤክስፔሪመንት እንዲያደርጉ። ሁሌ የሆነ ነገር ስጠይቅ አስተማሪ ታግዘኛለች፣ ትረዳኛለች ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታ ና በሷ ኢንቱዚያዝም በጣም ሰፖርት አርጋኛለች። ዘንድሮ አስራ ሁለተኛ ክፍልን አጠናቃ በመጪው ዓመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ምስጢር ግን ከጀርቧ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች። ከልጅነት የጀምሮ ሁሌ የምፈልገውን ነገር ሁሌ እያግዙኝ ነበር እና ሰፖርት ያደረጉኝ ነበር። የሆነ በሳይንስም ይሁን በሙዚቃ ወይ በስዕልና አርቲ ይሁን የሆነ ነገር ከፈለግኩኝ ወይ ከጠየኩኝ እስከሚችሉ ድረስ እያግዙኝ ነበር እና በጣም ነው መወዳችው እና በጣም አመሰግናለሁ ሁሉም ነገር ላረጋችሁልን። የማርያም እናት ወይዘሮ መርሃዊት እዮ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች። አላምነሽም። በቃ ምን ብለሽ እንትና አትበይ ምናምን አልኳት። ከዛ እሷን አላምን ብዬ ጋዜጠኛው ነው ይኸው ካሜራ ክሮዋለን እዚህ እየዋሸች እየቀለደች አይደለም እና አሸንፋለች ሲል ራሴን መቆጣጠር አቃተኝ። በጣም አለቀሽብኝ እና የሆነ ምን ሳፋፉላ መሰለ ለመናገር ከዛ በቃ አታሚምከለ ቢጃማይን ሮጥኩት በቃ ልጆቹን አሳፍሽኝ የሮጠን ሄድም ቤት መጥቼም ራሱ በቃ ዝም ብዬ እያለቅሳለሁ። ባየኋት ቁጥር ምን ምን ሆነሽ ነው? ጥገኛሽ አላቅ እንዲሰማኝን ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቃቃል እያልኩኝ በቃ ኤቭሪዴ አሁንም ድረስ ነው ምልሽ ልክ ከእንቅልፌ ስነቃ ያስደነግጠኛል። በቃ ሁሉ ነገር መለወጡ ምናምን እና እግዚአብሔር ይመስገን በጣም ደስ ደስ ደስ የሚል ነገር ነው። ሙሉ ጊዜዋን ማርያምንና ሌሎች ሁለት የአስራ አምስትና የሶስት ዓመት ልጆቿን ለማሳደግ እንደሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ትመክራለች። እኔ የሰጠኋቸው ጊዜ ነው። በቃ በፍቅር ፍቅር ነው የሰጠው። ሌላ ምንም ነገር አይደለም ልጆች ትልቅ ቤት ውስጥ ስላኖርሻቸው፣ ውድ ነገር ስለገዛሽላቸው፣ ስላዝናናሽ በገንዘብ አይደለም። ልጆች ከማንም በላይ እኛን ነው የሚፈልጉት፣ ከማንም በላይ እኛን ነው የሚያዩ። በቃ ያንን ኤንቫይሮመንት ነው ለነሱ የፈጠርኩት እና አሁን እኔ ለሌላ ሰው የምመክረው ስልሽ ከባድ ነው ህይወት። በእርግጥ እዚህ ሀገር ግዴታ መስራት አለብሽ፣ ሀላፊነት አለ። ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ፣ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር የማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያደርጉ ማድረግ እና ሞርከኛ ጋር ጊዜ ቢያሳልፉ ይላሉ ማርያም። በዚህ ውድድር ስታሸንፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ አርተሽና መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች። አስተማሪዎች ልከውልኝ ነበር በኢሜል ጀስትን ትሩዶ ትዊት አድረጎች ምናም ብለው፣ ከዛ እንዴት ሳየው አሳቀኝ። ለምን እንደሆነ አላውቅም። በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጀስት ገርሞኝ ነበር። ማርያም ባገኘችው የሽልማት ገንዘብ አሜሪካን ሀገር ባለ ዩኒቨርሲቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ኮንፈረንስ ስላመሸን በእጅጉ እናመሰግናለን። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሀብታሙ ስዩም መልካም ምሽት ይሁንላችሁ፣ መልካም ሳምንት ይሁንላችሁ ብያለሁ።